ስፖርት ባለፈው ቅዳሜ በሌጎስ ናይጄሪያ የካፍ አስቸኳይ ኮሚቴ ስብሰባ ሞሮኮ የ2018 የቻን አስተናጋጅ አገር እንድትሆን ስምምነቱን አስፍሯል። ከሁለት ሳምንት በፊት ነበር ጋና ላይ በተካሄደው የካፍ ስብሰባ ኬንያ ለዝግጅቱ በቂ ትኩረት አልሰጠችም በሚል አዘጋጅነቱን የነጠቃት። ቀጣይ የቻን አዘጋጅ አገር ለመሆንም ሞሮኮ፣ ኢኳቶሪያል ጊኒና እንዲሁም ኢትዮጵያ ለካፍ ጥያቄ ማቅረባቸውን ካፍ አስታውቆ ነበር። ካፍ ትላንት በድረገጹ እንዳስታወቀው ኢትዮጵያ የቻን ቻምፒዮናን ለማዘጋጀት ጥያቄ አቅርባ የነበረ መሆኑን በመግለጽ ሆኖም ከመንግስት አስፈላጊው ድጋፍ ደብዳቤ ባለማቅረባቸው ከአስተናጋጅነት ውድድር ውጪ መሆኗን አስታውቋል። በዛሬው ዕለትም የካፍ ፕሬዝዳንት አህመድ አህመድ ለሬዲዮ ፍራንስ ኢንተርናሽናል ሬዲዮ ጣቢያ በሰጡት ቃለ መጠይቅ ኢትዮጵያ ጥያቄዋን አቅርባ የነበረ መሆኑን በመጥቀስ ሆኖም ፌዴሬሽኑ ከመንግስት አስፈላጊውን የድጋፍ ደብዳቤ ማስገባት ባለመቻሉ ካፍ ካዘጋጅነት ፉክክር ውጪ እንዳደረጋት መናገራቸውን የቀድሞ የካፍ ፕሬዚዳንት የይሳ አያቱ ልዩ ረዳት የነበሩትና አንጋፋው የስፖርት ጋዜጠኛ አቶ ፍቅሩ ኪዳኔ ያደረሱኝ መረጃ ያመለክታል። ካፍ ኢትዮጵያ ጥያቄ ማቅረቧን ይግለጽ እንጂ ከሁለት ሳምንት በፊት ጉዳዩን አስመልክቶ የኢትዮጵያ እግር ኳስ ፌዴሬሽን ለካፍ የአዘጋጅነት ጥያቄ ማቅረቡን በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁነዲን በሻን በስልክ አነጋግሬያቸው በሰጡኝ ምላሽ ኢትዮጵያ ለካፍ ምንም ያቀረበው ጥያቄ እንዳልነበረ በወቅቱ እንዲህ ሲሉ ገልጸው እንደነበር ይታወሳል። በእኛ በኩል ከፌዴሬሽን ተፈለጅ ወጣ በጣም የለብኛ ይህንን የምናረገው ከሚያነት ምክ ድጅ መበጋጅ ከመንግስት ጋር በማነጋገር ስለሆነ ውስጥ ውስጥ እን ውስጥን የተነጋገር ነው እንጂ ወደ ሁለት ሺ አስራ ስምንት ልንግል ካፍ ወብሳይ ያወጣው እኛ ምንም የጣማ ነገር የለም። በእኛ በኩል በስምንተኛው ሳምንት የጀርመን ቡንደስሊጋው ውድድር መሪው ቦሩሲያ ዶርትሙንድ አርባ አንድ ጊዜ ያለመሸነፍ ሪከርዱን تنطق በአዱና አሪና ላይፕዚግን ባስተናገደበት ጨዋታ በዘንድሮ የውድድር ዘመን የመጀመሪያ ሽንፈቱን የተመዘገበበትን ሶስት ለሁለት በሆነ አስደንጋጭ ሽንፈት ደርሶባቸዋል። ዶርትሙንዶች በሜዳቸው የመጨረሻውን ሽንፈት ያስተናገዱበት ጨዋታ እንደ ኢሮፒያኑ አቆጣጠር በ2015 በቀድሞ የክለቡ አሰልጣኝ በጀርገን ክሎፕ አሰልጣኝነት ዘመን በባየር ሙኒክ አንድ ለዜሮ የተሸነፉበት ጨዋታ ነበር ዶርትሙንድ አሁንም ቡንደስሊጋውን በ19 ነጥብ እየመራ ይገኛል። ተከታዩ ባየርን ሙኒክ ደግሞ በሳምንቱ መጨረሻ ላይ በአዲሱ የክለቡ አሰልጣኝ ጁፕ ሃይንክሰን በግብ የተንበሸበሹበትን ድል አስመዝግበዋል። ፍራይበርግን አምስት ለምንም በሆነ ውጤት አሸንፏል። ባየርን በ17 ነጥብ ዶርትሙንድን በቅርብ ርቀት እየተከተለው ይገኛል። በሳምንቱ መጨረሻ በሜዳ ላይ በሜዳ ውስጥ ለየት ያለ ክስተት የተስተናገደበት የጀርመኗ ዋና መዲና ክለብ ኸርታ በርሊን ተጫዋቾች ከጨዋታው በፊት ያሳዩት ተግባር ነበር። ሰሞኑን በዩናይትድ ስቴትስ አሜሪካ ተጫዋቾች ከጨዋታ በፊት በጉልበት በርከክ ብሎ የዘረኝነት ተቋማቸውን የመግለጽ እንቅስቃሴ ሰሞነኛ መነጋገሪያ መሆኑ ይታወሳል። ለዚህም እንቅስቃሴ የህርታ በርሊን ተጫዋቾች አንድነታቸውንና ድጋፋቸውን በተመሳሳይ ድርጊት በመግለጽ አሳይተዋል። ምንም እንኳን በበርሊኑ ዓለም አቀፍ ስታዲየም ሻልካን ያስተናገዱት ህርታ በርሊኖች በገዛ ሜዳቸው የሁለት ለዜሮ ሽንፈት ቢደርስባቸውም ሀርታ በርሊን ለመቻቻልና ለኃላፊነት ይቆማል ሲሉ ለተቀረው አውሮፓ ዘረኝነትን በመቃወም መልእክታቸውን አስተላልፈዋል። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ በጎል በተንበሸበሸበት ቼልሲ በፕሪምየር ሊጉ ኡራ ክሪስቲያን ፓላስ አሸማቃቂ ሽንፈት ያስተናገደበት ያስተናገደበትና አርሴናልም እንዲሁ ሁለተኛ ሽንፈቱን አስቆጥሯል። ዋይኒ ሩኒም ክለቡ ኤቨርተንን ባለቀ ሰዓት ከመሸነፍ የታደገበት የሳምንቱ መጨረሻ የፕሪምየር ሊግ ጨዋታ ክስተቶች ሆኗል። አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን ከ2016 ከያዙበት ጊዜ አንስቶ ከፍተኛ ግብ ማስመዝገብ የቻሉበት ጨዋታ ሆኗል። ስቶክን ሰባት ለሁለት በማሸነፍ ኬቨን ደብሪያንም ለዕለቱ ውጤት ከፍተኛ ሚና ተጫውቷል። ማንቸስተር ዩናይትድ ነጥብ መጣሉን ተከትሎ ማንቸስተር ሲቲ በ22 ነጥብ አሁንም መሪነቱን እንዳስጠበቀ ዘልቋል። ተጫዋቾቻቸው ድንቅ ብቃት ያሳዩበት ጨዋታ መሆኑን አሰልጣኝ ጋርዲዮላ ከጨዋታው በኋላ የተናገሩት። በተገኘው ድል በጣም ደስተኛ ነኝ። በተለይም የተጫወትንበት መንገድ በጣም ልዩ ነበር። ኳሶቹን አላባከንም። ጨዋታችን ቀላልና ፍጥነት የተላበሰበት ጨዋታ ነው ነበር። በዛም ደስተኛ ነኝ። ወደዚህ ክለብ ከመጣው ምርት ቃት ያዩበት ጨዋታ ነበር። በዘንድሮ የውድድር ዘመን አንድም ጨዋታ አሸንፎ የማያውቀውና በደረጃው ሰንጠረዥ የመጨረሻው ደረጃ ላይ የሚገኘው ክሪስታል ፓላስ የአምናውን የሊጉ አሸናፊ ቼልሲን ሁለት ለአንድ በሆነ ውጤት በመርታት የመጀመሪያውን ድላቸውንም አስመዝግበዋል። አርሰናል በተመሳሳይ በወተርፎርድ ሽንፈትን አስተናግዷል። አሰልጣኝ አርሰን ቬንገርም ለሽንፈታቸውም የዕለቱ አልቢትር ለወልፎርድ በሰጡት የፍጹም ቅጣት ምት ውሳኔ ቅሬታቸውን አሰምተዋል። ይመስለኛል ይህ አሳፋሪ ውሳኔ ነው። ሰሞኑን በአንድ የፈረንሳይ ቴሌቪዥን ጣቢያ በተደረገላቸው ቃለ የአሰልጣኝነት ዘመናቸውን በማንቸስተር ዩናይትድ ማጠናቀቅ እንደማይፈልጉና ፓሪስ ሳንጀርማ ክለብ አስደናቂ ክለብ ነው ሲሉ የተናገሩት የማንቸስተር ዩናይትዱ አሰልጣኝ ጆዜ ሞሪኒዮ ቀጣይ ማረፊያቸው ፓሪስ ሳን ጀርማን ሊሆን ይችላል የሚለውን ጭምጭምታ የእንግሊዝ መገናኛ ብዙኃን ማናፈስ ጀምረዋል። ክለባቸው በሳምንቱ መጨረሻም ከሊቨርፑል ጋር ባደረገው ጨዋታ ነጥብ ተጋርቶ ወጧል። በስፔን ላሊጋ ክርስቲያኖ ሮናልዶ በዘንድሮ የውድድር ዘመን ለመጀመሪያ ጊዜ ኳስና መረብ አገናኝቷል። አሰልጣኝ ዚነዲን ዚዳንም መቶኛ ጨዋታውን በድል አጠናቋል። ሪያል ማድሪድ ከሜዳ ውጪ ኤታፌን ሁለት ለአንድ ባሸነፈበት ጨዋታ ካሬም ቤንዜማ በአምሳ ስድስተኛው ክርስቲያኖ ሮናልዶ በሰማኒያ አምስተኛው ደቂቃ ላይ ጎሎችን አስቆጥረዋል። ብቸኛውን ግብም ማሊና በአምሳ ስድስተኛው ደቂቃ ለኢታፌ አስገብቷል። ቫሌንሺያ ሪያል ቤትስን ስድስት ለሶስት በሆነ በሰፋ ውጤት ማሸነፉን ተከትሎ ከሪያል ማድሪድ በአንድ ነጥብ ልዩነት በአስራ ስምንት ነጥብ በላሊጋው ሰንጠረዥ በሁለተኝነት ላይ ተቀምጧል። መሪው ባርሴሎና በዘንድሮ የውድድር ዘመን ለመጀመሪያ ጊዜ ነጥብ ጥሏል። አትሌቲኮ ማድሪድ ጋር ባደረገው ጨዋታ አንድ ለአንድ በሆነ አቻ ውጤት ተለያይተዋል። ነገና ከነገ በስቲያ በተለያዩ የአውሮፓ ከተሞች የቻምፒዮንስ ሊግ ግጥሚያዎች የሚከናወኑ ሲሆን ቶተንሃም ወደ ማድሪድ ተጉዞ ሪያል ማድሪድን ሲገጥም ባሳለፍነው ሳምንት በጎሌ ተንበሸበሸው የፔፕ ጋርዲዮላው ማንቸስተር ሲቲም ናፖሊን ያስተናግዳል። ሊቨርፑል ከማሪቦር ዶርትሙንድ ካፑየል ሮ ምሽት ከሚደረጉት ጨዋታዎች መካከል ናቸው። ትላንት በተካሄደው የአምስተርዳም ማራቶን ኢትዮጵያዊቷ አትሌት ታደለች በቀለ በቦታው የውድድሩ ታሪክ ሁለተኛ የሆነውን ፈጣን ሰዓት በማስመዝገብ አስደናቂ ድል አሸናፊ ሆናለች። በወንዶች ኬንያዊው አትሌት ሎረንስ ቻሪኖ የቦታውን አዲስ ሪከርድ በመስፈር ባልድል ሆኗል። ዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ማለትም አይደብሊፍ የ2017 የዓመቱ ምርጥ አትሌት ለመምረጥ እጩዎቹን ከጥቂት ሳምንታት በፊት ማስተዋወቁ ይታወሳል። ከስድስት አህጉራት በትራክ በሜዳ ላይ ስፖርታዊ ውድድሮች በዓመቱ ምርጥ ብቃት አሳይተዋል ያላቸውን ከሁለቱም እጾታዎች አስር አስር አትሌቶችን ስም ይፋ አድርገዋል። በዘንድሮ ምርጫ በእጩነት ከቀረቡት አትሌቶች መካከል በሴቶቹ ምድብ ኢትዮጵያዊቷ አትሌት የ10 ሺህ ሜትር የዓለም ሻምፒዮኗ አልማዝ አያና ብቸኛ ኢትዮጵያዊት ሆና በቀዳሚነት ተቀምጣለች። ኬንያዊቷ ሄለን ኡብሪ እንዲሁም ደቡብ አፍሪካዊቷ የ800 ሜትር ሻምፒዮና ካስተር ሰማኒያም ከአፍሪካ በእጩነት የቀረቡ አትሌቶች ናቸው። በወንዶቹ ምድብ የድርብ የዓለም ሻምፒዮን ባለድል ብሪታንያዊው ሞፋራ እንዲሁም የአግድመት ዘላዩ ኳታራዊው ባርሻም ከእጩዎች መካከል ተጠቃሾች ናቸው። አምና የዓለም ምርጥ አትሌት ተብላ የተመረጠችው ኢትዮጵያዊቷ አልማዝ አያና ዘንድሮም ይህን ድሏን ለመድገም ከዘጠኝ እጩ ተወዳዳሪዎች የተሻለ ድምፅ በማግኘት የመጨረሻው ሶስት እጩዎች ውስጥ መግባት ይኖርባታል። በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የድምፅ አሰጣት መስፈርት መሰረት የምክር ቤት አባላት እንዲሁም የአይደብሌፍ አባላት በቀጥታ ድምጽ በመስጠት የሚሳተፉ ሲሆን ከዚህም በተጨማሪ በኢንተርኔት ህዝቡ የሚሰጠው ድምፅ 25 በመቶ ድርሻውን ይወስዳል። በመሆኑም አይደብሌፍ ለሁለት ሳምንት ክፍት አድርጎት የነበረውና እጩ አትሌቶችን በቀጥታ በአይደብሌፍ ድረገጽ የመምረጡ ሂደት በዛሬው ምሽት የሚጠናቀቅ ይሆናል። የመጨረሻ እጩ አትሌቶች እንደ ኤሮፓያን አቆጣጠር በመጪው ህዳር 24 በሞናኮ በሚካሄደው ልዩ ስነ ስርዓት ላይ አሸናፊዎቹ ይፋ እንደሚሆኑም ይጠበቃል። የተከበራችሁ አድማጮቻችን ስለተከታተላችሁ እናመሰግናለን። መልካም ጊዜ።